አንድ የኬንያ ፍርድ ቤት ከሳምንቱ በፊት በናይሮቢ በስተ ሰሜን ወደ 14 ኪሎ ሜትሮች ርቀት ላይ በአገሪቱ የጸጥታ ኃይሎች ቁጥጥር ስር የዋሉት 21 የኢትዮጵያ ከኢትዮጵያ ፈልሶ የመጡ በነጻ ወደ አገራቸው እንዲመለሱ ወስኗል። ግለሰቦቹ በህገወጥ መንገድ ወደ ኬንያ በመግባት ቢከሰሱም የኪያምቡ ፍርድ ቤት ዳኛ የፈልሶ የመጡትን ሰዎች ሁኔታ ከግንዛቤ በማስገባት የተለመደው ቅጣት ሳይጣልባቸው ወደ ሀገራቸው ይመለሳሉ በማለት ውሳኔ አስተላልፈዋል። አብዛኞቹ ፍልሰተኞች ለአቅመ አዳም ያልደረሱ ልጆች እንደሆኑ፣ ከፊሎቹ ደግሞ የቤተሰብ ኃላፊዎች፣ ታማሚዎችም እንዳሉባቸው ተመልክቷል። ገልሞ ዳዊት ከናይሮቢ ዘገባውን አድርሶናል። የመጣ ነው ከሞያሌ፣ በአንድ ሰው መኪና ነበር እና ያ ሰው ይዞ አመጣን። እዚህ ናይሮቢ ላይ ስራ ሰርታችሁ ብር ታገኛላችሁ ብሎን ነው ያመጣን። አሁን ፓስፖርታችሁ ታዲያ የት ነው? እሱ ነው የወሰደን። እኛን ሁላችንም ቤት ውስጥ አስቀምጠውን አስተስተው ነበር ልጅ ሁለታቸውን አላገኘም። የእኛ የኛ የሃያ አንዶች ይዘው ሄደ እና እነዚያ ሁለቱ ያቀን ከኛም ጋር መቶ እዚህ ቆይተው አስተስተው ስለነበራቸው ተመለከማ ሰውዬውን ታውቃለች ኢትዮጵያዊ ነው ወይም በዓይን ብና ይናቃለን አማርኛም እንግሊዝኛም ይናገራል እና ሲሙንም ምን ሲጠይቅ ሲሙኔ ምን ከለከለ፣ የዚህ ቁጥሩን ሲጠይቅ ከለከለ። የሰማችሁት ባለፈው ሳምንት በኬንያ ፖሊስ ከተያዙት አንድ የኢትዮጵያ ፍልሰተኞች አንዱ ለአሜሪካ ድምጽ የተናገረውን ነው። ሀያ ሶስት ሆነው የተያዙት ፍልሰተኞች ሁለቱ ፓስፖርት በማሳየት በነጻ ሲለቀቁ የቀሩት ግን ዛሬ ፍርድ ቤት በመቅረብ ፍርድ ቤቱ ወደ ኢትዮጵያ እንዲመለሱ በማለት ውሳኔ አስተላልፎባቸዋል። በችሎቱ ላይ ኢትዮጵያውያኑን በማስመልከት ከኬንያ ኢሚግሬሽን ጉዳይ ቢሮ የተሰበሰበ መረጃ ባይቀርብም የኢትዮጵያውያኑን ሁኔታ ከግንዛቤ በማስገባት ፍርድ ቤቱ ያለምንም ቅጣት ወደ ሀገራቸው እንዲመለሱ ወስነዋል። ከሃያ አንዱ ፍልሰተኞች ስምንቱ ታማሚዎች ሲሆኑ ከፊሉ ለአቅመ አዳም ያልደረሱ የተቀሩትም ደግሞ የቤተሰብ ኃላፊዎች ናቸው። ፍልሰተኞቹ ወንዶች ሲሆኑ ብዙዎቹም ትምህርት አቋርጦ የመጡ መሆናቸውን ከፍልሰተኞቹ አንዱ ገልጸዋል። ቤተሰብን የሚያስተዳድሩ ናቸው ተማሪ ተማሪዎች ትምህርታቸውን ትቶ በጣም ከባድ የሆነ ነገር ነው የሆነው። የመጣ ነው ከተለያየ ቦታ ነው የተወሰነ ቦታ በእግር ካራመደን በኋላ በአንድ ቦታ ስትዋልት ላይ አውጥቶን ባስገባንና መጣ። ከሞያሌ ድንበር ድረስ ያመጣቸው ግለሰብ ማንነት እስካሁን ያልታወቀ ሲሆን ፍልሰተኞቹ ስሙንና አድራሻውን በትክክል ካላወቁት እሱን ፈልጎ ማግኘት ከባድ ነው ሲልም የግዛቱ ፍርድ ቤት ገልጿል። በተመሳሳይ ሁኔታም ባለፈው ሳምንት አጋማሽ አካባቢ ከመቶ በላይ የሚሆኑ የናይጄሪያና ሌሎች የኢትዮጵያ ፍልሰተኞች አሁንም በናይሮቢ ውስጥ በቁጥጥር ስር ውለው የነበሩ ሲሆኑ ስለ ጉዳዩ ማብራሪያ ለማግኘት የሯራካ አካባቢ ፖሊስ ኃይል ኃላፊ የሆኑትን ኦፊሰር አሊስ ኪሜሌን ለማነጋገር ያደረግነው ጥረት ሳይሳካ ቀርተዋል። በጊዜው ግን ኦፊሰር ኪሜሊ ሲናገሩ እንደተሰሙት ፍልሰተኞቹ የመታወቂያ ካርድን በህገ ወጥ መንገድ ከኃላፊዎች ሊቀበሉ ሲሉ ነው የደረስንባቸው ሲሉ ተሰምተዋል። በዛሬ ዕለት ወደ ኢትዮጵያ እንዲመለሱ የተፈረደባቸውም ኢትዮጵያውያንም በቅርቡ ሞያሌ ላለው የኢትዮጵያ ኢሚግሬሽን ጉዳይ ጽህፈት ቤት ተላልፎ ይሰጣሉ። በኬንያ ህግ መሰረት በህገ ወጥ መንገድ ወደ አገሪቱ መግባት እስከ ሰላሳ ሺህ የኬንያ ሺሊንግ ወይንም ሁለት ወር ስርዓት የሚያስቀጣ ወንጀል ነው። ለአሜሪካ ድምጽ ገልሞ ዳዊት Nairobi.